የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የካቲት 11 2014 ዓ ም ዝግጅታችን ጀመረ።

የኢትዮጵያ የሕዝብ ተወካዮች ምክር ቤት በዚህ ሳምንት መጀመሪያ እንዲነሳ ያደረገው የአስቸኳይ ጊዜ አዋጅ ተፈጻሚ በነበረበት ወቅት በቁጥጥር ስር የዋሉ ሰዎች ጉዳያቸው በመደበኛ የፍትህ ስርዓት እልባት እንደሚያገኝ ተገለጸ።

አሁንም በቁጥጥር ስር ውለው ያሉ ከዚህ ከሽብር ቡድኑ ጋር ግንኙነት አላቸው ብሎ ተጠርጥሮ የተያዘ በቁጥጥር ስር ውለው ምርመራ ሲደረግባቸው የነበሩ ሰዎችም እስካሁን ያለው ነገር መሳይ ሆኖ በሂደት አሁን ባለው ሁኔታ ግን ወደ መደበኛ ስራት የሚገቡ ስለሆነ ፍርድ ቤት ያልቀረቡት አልቀረቡት በአርባ ስምንት ሰዓቱ ፍርድ ቤት መቅረብ ያለባቸው፣ አለበለዚያ ደግሞ ከዚህ በኋላ በእስር ሊያቆያቸው የሚችል ሌላ ምክንያት ከሌለ እነዚህ ሰዎች ከእስር መለቀቅ ያለባቸው።

የኢትዮጵያ የፍትህ ሚኒስቴር የፕሬስ ሴክረታሪ የሆኑትን አቶ አወል ስልጣንን የሰማችሁት። ዝርዝሩ በአብይ ርዕስ ዘገባችን ይቀርባል። ይሄና ሌሎች ጥንቅሮችም በምሽቱ ዝግጅቶቻችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ

ፕሮዲውሰራችን ፕሮዲሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።

ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በአፋር የስደተኞች መጠለያ ከባድ ጉዳት መድረሱን የመንግስታቱ ድርጅት አስታወቀ። በሰሜን ኢትዮጵያ በአፋር ክልል እየተካሄደ ያለው ውጊያ ከጎረቤት ኤርትራ የመጡ ስደተኞች የተጠለሉበትን ካምፕ ውጦታል ሲል የተባበሩት መንግስታት ድርጅት ዛሬ አስታውቋል። አምስት ሰዎች ሲገደሉ በሺዎች የሚቆጠሩ ደግሞ አካባቢውን ጥለው ለመሸሽ መገደዳቸውን የመንግስታቱ ድርጅት ጨምሮ ገልጧል።

በአውሮፓውያኑ የቀን አቆጣጠር በያዝነው የካቲት ወር መጀመሪያ ላይ የተፈጸመ ጥቃት 15 ወራት በዘለቀው ጦርነት መጠለያ ካምፖቻቸው በተደጋጋሚ ለጥቃት ለተጋለጡባቸው በኢትዮጵያ ለሚኖሩት ቁጥራቸው ከመቶ ሺ በላይ ለሚደርሱት ኤርትራውያን ስደተኞች ሌላ ዙር አዲስ መከራ ያዘለ ጥቃት ሆነዋል። ባህሬሌ በሚገኘው የስደተኞች መጠለያ ከደረሰ ጥቃት የተረፉ ሰዎች እንዳስረዱትም ጥር 26 2014 ዓ ም

የታጠቁ ሰዎች ወደ ካምፕ ከገቡ በኋላ ቢያንስ አምስት ስደተኞች ሲገደሉ በርካታ ሴቶችን አግተዋል፣ ይላል የመንግስታቱ ድርጅት የስደተኞች ጽፈት ቤት ይፋ ያደረገው መግለጫ። ካምፑን ጥለው በመሸሽ ላይ በነበሩበት ወቅት በተፈጠረ ትርምስም የቤተሰቦቻቸው አባላት የጠፉባቸው መሆኑን ተፈናቃይ ስደተኞችን ዋቢ ያደረገው መግለጫ ይዘረዝራል። የባህሬሌ የስደተኞች መጠለያ አፋርንና ትግራይን ከሚያዋስን ስፍራ ላይ የሚገኝ ነው።

ህወሓት አብዛኛውን ትግራይን ቢቆጣጠርም የመንግስት ደጋፊ በሆኑ ኃይሎች ጥቃት ደርሶብኛል ሲል እንደ አውሮፓውያን የቀን አቆጣጠር ካለፈው የጥር ወር አንስቶ በአፋር ወታደራዊ ዘመቻ መክፈቱን ተናግረዋል። ዛሬ አርብ የተባበሩት መንግስታት ድርጅት የሰጠው መግለጫ

በካምፑ ላይ የተነጣጠረውን ጥቃት ያደረሱትን ኃይሎች ማንነት ባይገልጽም አጃንስ ፍራንስ ፕሬስ በዚህ ሳምንት አፋር ዋና ከተማ ሰመራ ውስጥ ከጥቃቱ ራሳቸውን አትርፈው ከዚያ የደረሱ ሰዎችን አግኝቶ ባደረገው ቃለ ምልልስ ጥቃቶቹን ያደረሰው ህወሓት መሆኑን መናገራቸውን ዘግቧል። እንዲህ አይነት ነገር አይቼ አላውቅም ሲሉ የሁኔታውን አስከፊነት የገለጹት ሞሐሙዳ አህመድ የተባሉ ኤኤፍፒ ካነጋገራቸው ስደተኞች አንዱ ናቸው።

አንድም የመንግስት ደጋፊ ታጣቂ በአካባቢው በሌለበት በሰላማዊ ሰዎች ላይ የተፈጸመ ጥቃት ነው ሲሉ ስለነበረው ሁኔታ በማስታወስ አስረድተዋል። ወታደሮች በሰላማዊ ሰዎች ላይ ተኩስ ሲከፍቱ አይቼ አላውቅም። የሚዋጋቸው ወታደር አልነበረም። የነበሩት ሴቶችና ሕፃናትን ጨምሮ ሲቪሎች ብቻ ነበሩ። እናም ከባድ መሳሪያዎችን ይተኩሱ ነበር ብለዋል።

ከሰባት ልጆቻቸው ሁለቱ የስድስት ዓመቱ ወንድ ልጃቸውና የአራት ዓመቷ ሴት ልጃቸው እንዲሁም ከሁለቱ ሚስቶቻቸው አንደኛቸው አሁንም ድረስ የገቡበት አለመታወቁን ገልጠዋል። የአፋር ክልል መንግስት ባለሥልጣናትና የብሔራዊ ስደተኞችና ከስደት ተመላሾች አገልግሎት ድርጅት በተመሳሳይ ለዚህ ሁሉ ተጠያቂው ህወሓት ነው ብለዋል። ካምፑ የሚደረስበት ባለመሆኑ የተባለውን ኤፍፒ ማረጋገጥ ያለመቻሉን ጠቅሶ ዘግቧል። የህወሓት መሪዎችንም ለጊዜው ያለማግኘቱን አመልክቷል።

የመንግሥታቱ ድርጅት ዋና ጸሐፊ ቃል አቀባይ የኢትዮጵያ ጉዳይ መግለጫ።

በኢትዮጵያ ያለውን የሰብአዊ ሁኔታ የሚመለከት የደረሰኝ መረጃ አለ ሲሉ የጀመሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ቃል አቀባይ ስቴፋን ዱጃሪሽ ናቸው። በትላንትናው ዕለት በሰጡት ጋዜጣዊ መግለጫ በአፋር ሰሜናዊ ክልል እየተካሄደ ባለው ጦርነት ሳቢያ የሰብአዊ ሁኔታው ተባብሷል። በአካባቢው ባለ የጸጥታ ችግር የተነሳም አጋሮቻችንን ጨምሮ በግጭቱ የተፈናቀሉ ሰዎች ተጠለው ከሚገኙባቸው ቦታዎች መድረስ አልቻልንም ብለዋል

በሌሎች ልንደርስ በቻልንባቸው የአፋር አካባቢዎች ግን እርዳታ በማከፋፈል ላይ ነን። በሰባት ወረዳዎች ውስጥ ላሉ ቁጥራቸው 8 ሺህ የሚደርሱ የተመጣጠነ ምግብ እጥረት ለተጋለጡ ህጻናት፣ ነፍሰ ጡርና የሚያጠቡ እናቶች እርዳታ ማከፋፈል ችለናል ብለዋል። ተንቀሳቃሽ የጤናና የስነ ምግብ አቅርቦት ቡድኖቻቸው በ14 ወረዳዎች ለተረጂዎች ድጋፍ እያደረጉ መሆናቸውን አመልክተው

በአጎራባቹ ክልል ትግራይም ባለፈው ሳምንት የህክምና ቁሳቁስ በአውሮፕላን ወደ መቀሌ መጓጓዙን አመልክተዋል። ያለፈው አርብ የካቲት አራት 2014 ዓ ም የዓለም የጤና ድርጅት የህክምና መገልገያ መሣሪያዎችን፣ ጸረ ተህዋስያን፣ የወባና የስኳር በሽታ እንዲሁም ለስነ ተዋልዶ ጤና የሚውሉ መድኃኒቶችን ጨምሮ መጠኑ አስር ሜትሪክ ቶን የሚደርስ የህክምና ቁሳቁስ በአየር አጓጉዛል ያሉት ዲጃሪች አያይዘውም በአየር የሚጓጓዙት አቅርቦቶች መጠን ግን ውስን መሆኑን ጠቁመዋል።

በትግራይ የነዳጅ ጥረት በመኖሩም አብዛኞቹ እነዚህ አቅርቦቶች ለጤና ተቋማት ሊከፋፈሉ አይችሉም። የነዳጅ ጫን ቦቴዎችን ጨምሮ አሁንም ከባድ የጭነት መኪኖች ወደ ትግራይ አይገቡም። ይህ ደግሞ ሰብአዊ እርዳታውን በስፋት የማከፋፈል አቅምን ይገድባል። ነው ያሉት። ባለፉት ጥቂት ሳምንታት ውስጥ ቁጥራቸው ከሰባት ሺ በላይ የሚሆን ሰዎች የምግብ እርዳታ መቀበላቸውንና ሆኖም ቀድሞ ከሚሰጠው መጠን ቀንሶ መከፋፈሉን

ቃል አቀባዩ ተናግረዋል። በሆንግ ኮንግ የሰራተኛ ሰፈሮች ኮቪድ-19 በከፍተኛ ፍጥነት በመዛመት ላይ ነው። የ98 ዓመቷ ላንፎን ሆንግ ኮንግ ከሚገኘው

ካሪታስ የሕክምና ማዕከል መግቢያ ላይ በተዘጋጀ የሆስፒታል መኝታ ላይ ከሱፍ የተሰራ ብርድ ልብስ ተጀቡነው የኮቪድ-19 ማጣሪያ ምርመራ ውጤት በመጠባበቅ ላይ ይገኛሉ። በጣም ጥሩ ስሜት አይሰማኝም ሲሉ ነበር አፍና አፍንጫቸው በጭምብል እንደተሸፈነና የፊት መከለያ እንዳጠለቁ እያነጋገራቸው ላለው የሮይተርስ ዘጋቢ የገለጡት ላም ባለፈው ሐሙስ በካሪታስ ሆስፒታል የመኪና ማቆሚያ ቦታ ላይ በተዘጋጀ ስፍራ እንዲቆዩ ከተደረጉ በርከት ያሉ ታካሚዎች አንዷ ናቸው።

በኮሉን በአረገብ መሬት በሼንግ ሻዋን ወረዳ የ400 ሺህ ሰዎች መኖሪያ አብዛኛው ከሰራተኛ መደብ የሆኑ ዜጎች የሚያገለግል ሆስፒታል ከአፍ እስከ ገደፉ በመሙላቱ ሊቀበሉና ሊያስገቧቸው ባለመቻላቸው ነበር። በዚያ ሁኔታ ባሉበት ለመርዳት የተገደዱት እየዘነበ ባለው ዝናብ መሃል የአካባቢው ሙቀት መጠን ወደ 15 ዲግሪ ሴልሺየስ

ዝቅ ብለዋል። የህክምና ባለሙያዎች ላም በዚያ ሁኔታ ለምን ያህል ጊዜ መጠበቅ እንዳለባቸው መንገድ አልቻሉም። የመጀመሪያው ምርመራ የኮሮና ቫይረስ በሰውነታቸው መኖሩ የታየ ሰዎች ህክምናው ከመጀመሩ በፊት ተጨማሪ ማጣሪያ ምርመራ ማድረግ ይጠበቅባቸዋል። ከ95 በመቶ በላይ የሚሆኑት የሆስፒታል አልጋዎች

በኮቪድ-19 ህሙማን በተያያዙበት ዓለም አቀፏ የፋይናንስ ማዕከል ሆንግ ኮንግ በስፋት የሚስተዋሉት መሰል ትዕይንቶች የህብረተሰብ ጤና አጠባበቅ ስርዓቷ እንደምን ባለ ከፍ ያለ ጫና ውስጥ መሆኑን ከሚያሳዩ ምልክቶች አንዱ ተደርጎ ተወስዷል። በአንድ ወቅት በአብዛኛው ከኮሮና ቫይረስ ወረርሽኝ የተከለለች ተደርጋ ትታይ የነበረችው ሆንግ ኮንግ አሁን የከተማይቱን ልዩ ልዩ ክፍሎች ያዳረሰ አዲስ ዙር ወረርሽኝ በመጋፈጥ ላይ ትገኛለች። የንግድ ድርጅቶች በበኩላቸው ለመጣው ፈተና እየተሰናዱ ሲሆን

አንዳንዶች መንግስት ዜሮ ኮቪድ በሚል የሚጠራው ፖሊሲ የተሰላቹና ትዕግስት እያጡም ይመስላሉ። በአቅራቢያው በሚገኘው ከሰራተኛው ክፍል የሆኑ ነዋሪዎች የሚበዙበት ሻምሽዩፖ የተባለ አካባቢ ያሉ አንዳንድ የመኖሪያ መንደሮችና በርካታ ህዝብ የሚኖርባቸው ቤቶች ከተቀረው አካባቢ ተለይተው ሙሉ በሙሉ ተዘግተዋል። ቀድሞ በሸማቾች ተጨናንቀው የሚታዩት የገበያ ማዕከሎችና የመንገድ ዳር ገበያዎችም አሁን ብዙም ሰው አይታይባቸውም።

በአንድ ወቅት መተላለፊያ የሚታጣባቸው ዳይ ፖይ ዶንግ የሚባሉት ደንበኞቻቸውን ከቤት ውጭ ክፍት በሆነ ስፍራ ያስተናግዱ የነበሩ መብል ቦታዎች እና ጌጣጌጥ መሸጫዎች ለአይን ያዝ ማድረግ ሲጀምር ጸጥ ይላሉ።

ይህ ሁሉ ለውጥ እየታየ ባለበት መንግስት ሁኔታውን ቀለል አድርጎ ወስዶታል ሲሉ ለሚታየው የሆስፒታል መኝታዎች፣ የህክምና ቁሳቁሶች እና የባለሙያዎች እጥረት ባለስልጣናቱን የሚከሱ አሉ። ነገሮች ከዚህም እየከፉ ሊሄዱ ይችላሉ የሚል ስጋት ያላቸው ነዋሪዎች በአካባቢው ቁጥራቸው የበዛ አረጋውያን መኖራቸውንና ብዙዎቹም ያለመከተባቸውን ይናገራሉ።

ሰባት ነጥብ አራት ሚሊዮን ህዝብ ያላትን ከተማ በሚያገለግሉት ሆስፒታሎች ለተፈጠረው አስከፊ ሁኔታ የሆንግ ኮንግ ባለሥልጣናት ታዲያ በትላንትናው ዕለት ይቅርታ ጠይቀዋል። የጤና አጠባበቅ አገልግሎት ስርዓቱ ከአቅሙ በላይ በመጨናነቁ የተነሳ ባለሥልጣናት ቀደም ሲል የበሽታው ምልክት የሌለባቸውን ወይም ቀለል ያለ ህመም ያላቸውን ሰዎች ሳይቀር ወደ ሕክምና ተቋማት ወይም

የለይቶ ማቆሚያ ማዕከላት እንዲላኩ የሚያደርገው ዜሮ ኮቪድ በመባል የሚታወቀውን ፖሊሲም ለማስተካከል ተገደዋል። ወረርሽኙ የከሰተው ምስቅልቅል የአምስት ዓመት የሥልጣን ዘመናቸው የፊታችን ሰኔ ወር በሚያበቃው በሆንግ ኮንጓ መሪ ኬሪ ላም ላይም ተጨማሪ ጫና መፍጠሩ

ተዘግበዋል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። በካናዳ የጸረ ኮቪድ ህግጋት ተቃዋሚዎች አመፅ አላቆመም። በዋና ከተማዋ ኦታዋ ሁለቱን የተቃውሞ መሪዎች በቁጥጥር ስር የዋለው ፖሊስ የሀገሪቱን የጸረ ኮቪድ ገደቦች በመቃወም ለሶስት ሳምንታት የሚጠጋ ጊዜ የተካሄደውን የተቃውሞ እንቅስቃሴ ለመበተን ቢዝትም

ዋና ዋና መተላለፊያ መንገዶችን የዘጉት በመቶዎች የሚቆጠሩ ከባድ የጭነት መኪኖች አሽከርካሪዎች በትላንትናው ዕለትም የተሽከርካሪዎቻቸውን ጥሩንባ እየነፉ በአመፁ መቀጠል መርጠዋል። የፖሊስ መኮንኖችን ያሳፈረው አውቶቡሶች ወደ አካባቢው እንደደረሱም ቦታዋ ከተቃውሞ አድራጊዎቹ ጋር የነበረው ፍጥጫ ይበልጥ እያየለ የመጣ ይመስላል። የከተማይቱ ጊዜያዊ ፖሊስ አዛዥም እርምጃ መውሰዳቸው አይቀሬ መሆኑን ተናግረዋል።

የካናዳን ጨዋነትና በስፋት የሚታወቅ ሕግን የመከተል መልካም ስም የለወጠ የሚመስለው የተቃውሞ ሰልፍ በሶስት ሳምንታት ያህል ባልተቋረጠውና በከባድ መኪኖች አሽከርካሪዎች የተካሄደው የአመጽ እንቅስቃሴ የከተማይቱን የወትሮ ሰላማዊ ይዞታ አናውጦ ሰንብቷል። ፖሊስ ታማራሊች ና ክሪስ ባርበር የተባሉ ከአመጹ አስተባባሪዎች ሁለቱን በቁጥጥር ስር አውሏል።

ሆኖም የጸጥታ መኮንኖቹ እስካሁን በኃይል ወደ ተቃውሞ ሰልፍ አድራጊዎቹ አልተንቀሳቀሱም። በያዝነው ሳምንት ለሁለተኛ ጊዜ ግዙፍ አውሎ ነፋስ በመላው ደቡባዊ እንግሊዝ ቀይ የሚል የማስጠንቀቂያ ስያሜ የተሰጠው ያልተለመደ የአየር ሁኔታ ባደረሰው ስጋት በሚሊዮኖች የሚቆጠሩ ብሪታንያውያን የጉዞ እቅዶቻቸውን እንዲሰርዙና በዛሬውም እለት ከቤት ከመውጣት እንዲቆጠቡ የሚል ማሳሰቢያ ደርሷቸዋል።

ዩኒስ የሚል መጠሪያ የተሰጠው በሰዓት 145 ኪሎ ሜትሮች የሚቀዝፈው ከባድ አውሎ ንፋስ ከፍተኛ መስተጓጎልና አደገኛ ሁኔታዎችን ሊያመጣ እንደሚችል የዩናይትድ ኪንግደም የአየር ሁኔታ ትንበያ ቢሮ አስታውቋል። ቢሮ አክሎም በደቡብ ምዕራብ እንግሊዝ በአገሬው ሰዓት አቆጣጠር ከጠዋቱ ድረስ እንዲሁም በደቡብ ምስራቅ እንግሊዝ እና ለንደን ከጠዋቱ አራት ሰዓት እስከ ምሽቱ ዘጠኝ ሰዓት ባለው ጊዜ ውስጥ ለህይወት አደገኛ መሆኑን የሚያመለክተው የቀይ ማስጠንቀቂያ ተሰጥቷል።

አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ ዚህ ላይ ያበቃ። መልካም ምሽት።

አሉላን፣ ለዜናዎቹ እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ የካቲት 11 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ ራዲዮ እየተከታተላችሁት ያላችሁት። ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ

አት ቪኦኤ አምሃሪክ በማለት በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የአስቸኳይ ጊዜ አዋጁ ተፈጻሚ በነበረበት ወቅት በመንግስት የጸጥታ ኃይሎች

የኢትዮጵያ የሕዝብ ተወካዮች ምክር ቤት በዚህ ሳምንት መጀመሪያ በሀገሪቱ ተፈጻሚ የነበረውን የአስቸኳይ ጊዜ አዋጅ አንስቷል። ይህን ተከትሎም የኢትዮጵያ ሰብአዊ መብት ኮሚሽን ማክሰኞ ዕለት ባወጣው መግለጫ የአስቸኳይ ጊዜ አዋጁን ተከትሎ በተለያዩ ቦታዎች በቁጥጥር የዋሉት መለቀቅ እንዳለባቸው

መጠየቁ ይታወሳል። ይህን አስመልክቶ የአሜሪካ ድምጽ ያናገራቸው የኢትዮጵያ የፍትህ ሚኒስቴር የፕሬስ ኃላፊ አቶ አወል ሱልጣን አስቸኳይ ጊዜ አዋጁ ተፈጻሚ በነበረበት ወቅት በቁጥጥር ስር የዋሉ ሰዎች ጉዳያቸው በመደበኛ የፍትህ ስርዓት እልባት እንደሚያገኝ ጠቁመዋል። ገልሞ ዳዊት ተጨማሪ አለው።

የአስቸኳይ ጊዜ አዋጁ ተፈጻሚ በነበረበት ወቅት በመንግስት የጸጥታ ኃይሎች በቁጥጥር የነበሩና የተለቀቁ እንዲሁም እስካሁን ቁጥራቸው በውል የማይታወቁ ሰዎች ጉዳይ አሁንም እንዳነጋገረ ነው። ማክሰኞ የኢትዮጵያ ፓርላማ ውሳኔውን እንዳሳለፈ የኢትዮጵያ ሰብአዊ መብት ኮሚሽን ጨምሮ በርካታ የሰብአዊ መብት ተሟጋቾች ቡድኖች ውሳኔውን አድንቀው ነገር ግን በእስር ያሉት ሰዎች እንዲፈቱ የሚል ጥሪን ለህግ አስፈጻሚዎች አቅርበዋል።

አቶ ምስጋናው ሙሉጌታ በኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብት ክትትል ዲሬክተር ከትላንት ወደ አረቡ ለአሜሪካ ድምፅ ኮሚሽኑ በጸጥታ ኃይሎች በቁጥጥር ውለው ስላሉ ሰዎች ያለውን አቋሙን ተናግረዋል። የተወሰኑ ሰዎች አሉን እኛ በክትትላችን የምንከታተለው፣ ያ ማለት ግን ሁሉንም በሙሉ በመረጃ ይዘናል ማለት አይደለም።

ስለዚህ አሁን እኛ ያለን መረጃ አሁንም ያልተለቀቁ ሰዎች አሉ። ከአስቸኳይ ጊዜ አዋጁ ጋር ተያይዘ የታሰሩ አስቸኳይ ጊዜ አዋጁ የሚነሳ ከሆነ ወይ መለቀቅ አለባቸው በአፋጣኝ፣ ካልሆነ ደግሞ በባለፈው መግለጫችን እንደጠቆም ነው በመደበኛው የፍትህ ስርዓት መዳኘት አለባቸው። አቶ ምስጋናው በሌላ በኩል በአስቸኳይ ጊዜ አዋጅ በቁጥጥር ውለው የተለቀቁ ሰዎች ጉዳይም አንዱ ሰሞታ እየቀረበበት ያለው ጉዳይ ነው ብለዋል።

በተለይ ከስራ ገበታ ላይ በጸጥታ ኃይል በቁጥጥር ያዋሉ ሰዎች የፖሊስ መልቀቂያ ወረቀት ስላልተሰጣቸው ወደ ስራ መመለስ አልቻሉም ሲሉም ተናግረዋል። በሌላ በኩል የአዲስ አበባ ከተማ ነዋሪና የአንዳንዶቹ እስረኞች የሕግ ጠበቃ የሆኑት አቶ ከበደ አሰፋ የታሰሩ የትግራይ ተወላጆችን በተመለከተ ከትግርኛ ዝግጅት ባልደረባ ተወልደ ወልደ ገብርኤል ጋር ባደረጉት ቃለ ምልልስ

አስቸኳይ ጊዜ አዋጅ ከሚደነግገው ውጭ የትግራይ ተወላጆች ታስረዋል። በጤናና ምግብ እጥረትም ተጎሳቁለዋል። ምንም እንኳን እስካሁን ያልተፈቱ ቢኖሩም፣ አብዛኞቹ ግን ተፈተዋል። ሆኖም የተፈቱት ትግራውያን ወደ ንግድ ስራቸው ሲመለሱ የበታች ባለስልጣኖች እየተባበሯቸው አይደለም። በእኛ በኩል በህብረተሰቡ ዘንድ ቀድሞ የነበረውን መቻቻልና ፍቅር እንዲመለስ የሰላም ማህበር እየመሰረትን ነው።

በተጨማሪም ስሙን መግለጽ ያልፈለገህ ያልፈለገና በቅርቡ ከእስር የተለቀቀው የትግራይ ተወላጅ በተመሳሳይ ስናገር እንዲህ ይላል። አዲስ አበባ ነዋሪ መንገድ አባሳሚል ዝበሃል እስር ቤት አዲስ አበባ ታሲራ ያለ

እኔ የአዲስ አበባ ከተማ ነዋሪ ነኝ። ትግራይ ውስጥ ካሉ ተዋጊዎች ምንም ግንኙነት እንደሌለኝ የሰፈሬ አስተዳዳሪዎች ጭምር ያውቃሉ። ሆኖም የትግራይ ተወላጅ ስለሆንኩ ብቻ ለሶስት ወር ያህል አባ ሳሙኤል ገላን ተብሎ በሚጠራው አካባቢ ታስሬ ተፈትቻለሁ። ሆኖም ስሜቴ ተጎድቷል። መደረግ የሌለበት ነገር ነው የተደረገው።

አቶ አወል ሱልጣን የኢትዮጵያ የፍትህ ሚኒስቴር የፕሬስ ሴክሬታሪ ናቸው። ሚኒስቴር መስሪያ ቤቱ የአስቸኳይ ጊዜ አዋጅ ከተረቀቀበት ጊዜ ጀምሮ ከመመለከተው አካላት ጋር ሲሰራ ነበር ብለዋል። አሁን ግን የአገሪቱ የሕግ አውጪ አዋጁን በማንሳቱ ከዚህ በኋላ ስለሚሆነው ቀጣዩን ብለዋል። አሁንም በቁጥጥር ስር ውለው ያሉ ከዚህ ከሽብር ቡድኑ ጋር ግንኙነት አላቸው ተብሎ ተጠርጥረው የተያዙ በቁጥጥር ስር ውለው ምርመራ ሲደረግባቸው የነበሩ ሰዎችም እስካሁን ያለው ነገር መታይ ሆኖ በሂደት አሁን ባለው ሁኔታ ግን ወደ መደበኛ ስርዓት የሚገቡ ስለሆነ

ፍርድ ቤት ያልቀረቡት በአርባ ስምንት ሰዓቱ ፍርድ ቤት መቅረብ ያለባቸው፣ አለበለዚያ ደግሞ ከዚህ በኋላ በእስር ሊያቆያቸው የሚችል ሌላ ምክንያት ከሌለ እነዚህ ሰዎች ከእስር መለቀቅ ያለባቸው። ስለዚህ ከዚህ በኋላ አስቸኳይ ጊዜ አዋጁን ተከትሎ በቁጥጥር ስር ያሉ ሰዎች ጉዳያቸው አስቸኳይ ጊዜ አዋጅ የሚታይ ስለሆነ

በዛው ነው አንድ የምናደርገው የሚል ጀስቲፊኬሽን ሊቀርብ የሚችልበት የህግ መሰረት የለም ማለት ነው። ስለዚህ ሁለት አማራጭ ነው ያለው ማለት ነው። በየትኛውም ሁኔታ በወንጀል ተጠርጥሮ በአስቸኳይ ጊዜ አዋጁ ጋር ተያይዞ በተፈጸመ ወንጀል ምክንያት ተጠርጥሮ የተያዘ ማንኛውም ሰው አዋጅ በታወጀ በአርባ ስምንት ሰዓት ውስጥ ወደ ፍርድ ቤት ቀርቦ ስለ አቆያየቱ ፍርድ ቤት ትእዛዝ መስጠት መቻል አለበት፣ አንደኛ። ሁለተኛ ደግሞ ክስ ለማስመስረትም ሆነ ጊዜ ቀጥሮ ለመጠየቅ የሚያስችል ምንም ምክንያት ከሌለው ፖሊስ እነዚህን ግለሰቦች ያለምንም ቀድመ ሁኔታ ከእስር የመፍታት እና

ቤተሰባቸው እንዲቀላቀሉ የማደርግ ኃላፊነት አለበት ማለት ነው። ይህን ተፈጻሚነቱን የፍትህ ሚኒስቴር መከታተል ጀምሯል ማለት ነው። ከዚህ በኋላ ፍትህ ሚኒስቴር በፌደራል ደረጃ ፍትህ ሚኒስቴርም ፖሊስ ተቋማትም ፍርድ ቤቶችም የመከታተል ኃላፊነት አለባቸው። ስለዚህ አዋጁ ታውጇል። ከዚህ በኋላ ምንም አይነት ሌላ የሚከለክላቸው ወይም ደግሞ የተቀመጠ ገደብም ስለማይኖር ይህን ክትትል ያደርጋል። ፍትህ ሚኒስቴርም እንደ አንድ ፍትህ ላይ ትልቅ ሮል እንዳለው አንድ ተቋም

የአላግባብ የታሰሩ ሰዎች ወይም ደግሞ የሱን የዋጁም ከተነሳ በኋላ የአላግባብ ታስር የቆዩ ሰዎች ካሉ ከዚህ በኋላ አቃቢ ጎቻችን በየጣቢያው መደበኛ ስራቸው የሚያከናውኑበት ጊዜ ዋነኛው ስራቸው እስረኛ መጎብኘት ስለሆነ እስረኞቹ በሚጎበኙበት ጊዜ የአላግባብ የታዝሩ

ቅድም እንዳልኳቸው አስቸኳይ ጊዜ ከተፈታ አርባ ስምንት ሰዓት ፍርድ ቤት ያልቀረቡ ሰዎች ካሉ ወይም ደግሞ ከስ ላይ ስምትት የሚያስችል በቂ ግራውንድ ሳይ የታሰሩ ሰዎች ካሉ እነዚህ ሰዎች ተካት ነው ከእስር እንዲለቀቁ የማረ ስራዎች ይሰራሉ። ሌላው በአስቸኳይ ጊዜ አዋጅ ከእስር ተለቀው ነገር ግን ወደ ስራ ገበታቸው መመለስ አልቻሉም ስለተባሉ ተጠርጣሪዎች ነው። ሰራተኞች ከስራ ገበታቸው ወጥተው በተለያዩ ወንጀል ተጠርጥረው በቁጥጥር ስር ከዋሉ በኋላ ከእስር ወጥተው ወደ ስራ ገበታቸው ሊመለሱ ሲሉ ከአሰሪዎቻቸው ዘንድ ቻሌንጆች እየገጠሟቸው እንደሆነ

የሚያነሷቸው አቤታዎች አሉ። የመንግስት መስሪያ ቤት ሰራተኞችን በተመለከተ ለሁሉ መስሪያ ቤት ሰርኩላር ተበትኗል። ማንኛውም በቁጥር ውሎ የነበረ ሰራተኛ ወደ ስራ ገበታው እንዲመለስ የሚል ይህም ግለሰቡ በቁጥር ስር የዋለው ወይም ደግሞ ከስራ ገበታው ርቆ የነበረው ከአቅም በላይ በሆነ አጋጣሚ ወይም ከአቅም በላይ በሆነ ችግር ምክንያት

መሆኑ ከግምት ገብቶ በቀጣ ወደ ስራው እንዲመለስ ታዘዘ። ስለሆነ የመንግስት ሰራተኞችን በተመለከተ ብዙ ችግር ላይኖር ላይሆን ላይኖር ይችላል። ራባት ችግር የሚሆነው የግል ተቋማት ላይ ሲሰሩ የነበሩ ሰዎች የተወሰነም ሰዎች ወደ ወደፊት ሚኒስተር መጥተው አቤት ያሉ ሰዎች አሉ። ሰራተኞቻቸው መስራቤቱን አንመልሳቸውም ለማናስገባቸውም ነው የሚል አለም በመርህ ደረጃ

በዋናነት ግን የት እንደቆያችሁ ማወቅ ስለምንፈልግ የት እንደቆያችሁ ታስሮቹ መቆየታችሁን የሚገልጽ ደብዳቤ አምጡ የሚል ጥያቄ ነው እየቀረበላቸው የነበረው። ይህንን ወይ ከአዲስ አበባ ፖሊስ ወይም በቁጥጥር ስር ውሏቸው ከነበረው አካል ወይም ፖሊስ ተቋማት ማለት ነው ወይም ደግሞ ከመርማሪ ቦርዱ የህግ ባለሙያዎቻቸውን አናግረው ወደ ስራ የሚመለሱበት መንገድ ማመቻቸት ይችላሉ። የኢትዮጵያ ፍትህ ሚኒስቴር ፕሬስ ሴክሬተሪው አቶ አወል

በአስቸኳይ ጊዜ አዋጁ ወቅት በቁጥጥር የዋሉ ሰዎች አሃዝ ቢታወቅም መስሪያ ቤቱ ለአሁኑ ያንን እንደማያውቅ ገልጸዋል። በኢትዮጵያ የአስቸኳይ ጊዜያዊ ተፈጻሚ ከሆነ ጀምሮ የተለያዩ የሰብአዊ መብት ተሟጋቾች የመንግስት የጸጥታ ኃይሎችን ስራ ሲተቹ ቆይተዋል። ማክሰኞ ዕለት የኢትዮጵያ ፓርላማ አዋጁን ሲያነሳው የዩናይትድ ስቴትስ መንግስትን ጨምሮ አዋጁ ተፈጻሚ በነበረበት ወቅት በቁጥጥር የዋሉ ተጠርጣሪዎች እንዲለቀቁም ጥሪ አቅርበዋል። ዊሊያም ዴቪሰን በኢንተርናሽናል ክራይሲስ ግሩፕ አጥኚ ነው።

በእርግጥ የአስቸኳይ ጊዜ አዋጅ መነሳቱ ጥሩ እርምጃ ነው ይላል። የአስቸኳይ ጊዜ አዋጁ መነሳት በሰዎች ላይ እየደረሰ ስላለው የጅምላ እስርን ይቀንሳል ብዬ አስባለሁ። ሌሎች በእስር ላይ ያሉ ሰዎችም ይፈታሉ የሚል ተስፋም አለን። ነገር ግን አስቸኳይ ጊዜ አዋጅን ብቻ ማንሳት በኦሮሚያ

በትግራይና በሌሎች የአገሪቱ ክልሎች እየተከሰተ ያለውን የጸጥታ ችግርን እያፋፋመ ያለው

የፖለቲካ ውጥንቅጥን ይፈታል ብሎ ማለት አይደለም። ደቪሰን ሁሉም አካላት የበሰለ ንግግርና ምክክር አድርገው የአገሪቱን ችግር ቢፈቱ መልካም መሆኑንም አክለው ተናግረዋል። የሰብአዊ መብት ኮሚሲዮኑ ምዝጋና ሙሉ ጌታ በኢትዮጵያ አሳሳቢ መሆኑ ስለሚነገረው የሰብአዊ መብት አያያዝ ኮሚሽኑ ለመንግስት ኃላፊዎች በየጊዜው አቤቱታ እንደሚያቀርብ ገልጸው፣ ነገር ግን ተገቢ ምላሽ ለማግኘት ረዥም ጊዜ እየወሰደ መሆኑን ተናግረዋል። ለአሜሪካ ድምጽ ገልሙዳዊት ከአዲስ አበባ የአስቸኳይ ጊዜ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይር ዘገባችንን ነበር። የትንታኔው መጽሔት ይቀጥላል።

ዩናይትድ ስቴትስ የሚኖሩ የአፋር ክልል ተወላጆች በዛሬው ዕለት በዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍ አድርገዋል። የአፋር ህዝብ ከህወሀት ኃይሎች ጥቃት ተከፍቶበታል ያሉት መጠነኛ ቁጥር ያላቸው ሰልፈኞቹ የኢትዮጵያ መንግስት አስፈላጊውንና ሰብአዊ ምላሽ ባለመስጠቱ በክልሉ ከፍተኛ ሰብአዊና ቁሳዊ ውድመት እንደደረሰ ገልጸዋል። አምስት ያህል የክልሉ ወረዳዎች በህወሀት ኃይሎች መያዛቸውንና

ንጹሐንን በእጅጉ የጎዳ የከባድ መሳሪያ ጥቃት እየተፈጸመባቸው መሆኑንም የጠቀሱት ሰልፈኞች የኢትዮጵያ መንግስት የክልሉን ነዋሪዎች ደህንነት መጠበቅ ተስኖታል በሚልም ወቅሰዋል። በትግራይና አፋር አጎራባች ስፍራዎች ጦርነቱ አሁንም በቀጠለበት ወቅት የኢትዮጵያ መንግስት ጦርነቱ ያበቃ የሚመስሉ መግለጫዎችን መስጠቱም ኃላፊነት የጎደለው ነው ሲሉ ወቅሰዋል። በተመሳሳይ በትላንትናው ዕለት ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት

ፊት በተደረገ ሌላ ሰልፍ በዋሽንግተን ዲሲና በአካባቢዋ የሚኖሩ የአማራና የአፋር ብሔር ተወላጆች በተለያዩ የሀገሪቱ ክፍሎች በብሔሩ ተወላጆች ላይ እየደረሱ ናቸው ያሏቸውን ጥቃቶች በማንሳት ዘር ማጥፋት ሲሉ በጠቀሱት ወንጀል ሲፈጸም የሀገሪቱ ፌዴራል መንግስትና የክልል መንግስታት ቸልታ አሳይተዋል በሚል ወቀሳ አሰምተዋል። መንግስት ኃላፊነቱን

እንዲወስድም ጠይቀዋል። ሁለቱንም ሰልፎች በተመለከተ ከኢትዮጵያ መንግስት ተወካዮች ምላሽ ለማግኘት በጥረት ላይ እንገኛለን። አድማጮቻችን፣ በዚህ ዙሪያ ያዘጋጀነው ሰፋ ያለ ዘገባ በነገው ምሽት ዝግጅታችን ላይ የምናቀርብ ይሆናል። በምስል የታገዘውን ዝግጅት ደግሞ በዌብሳይታችን ላይ መከታተል ትችላላችሁ።

የትግራይ የውጭ ግንኙነት ቢሮ አምነስቲ ኢንተርናሽናል ረቡዕ ዕለት የትግራይ ኃይሎች በአማራ ክልል በቆቦና በጭና የፈጸሙት ጥቃት የጦር ወንጀልና በሰብዕና ላይ የተፈጸመ ወንጀል ሊሆን ይችላል ሲል ባወጣው ሪፖርት ላይ ምላሽ ሰጥቷል። የትግራይ መንግስትና የትግራይ ሰራዊት በሲቪሎች ላይ ያተኮረ ጥቃትን አይደግፉም የሚለው ሪፖርት በሰራዊታችን ላይ ጉዳት ለደረሰባቸው ተጠቂዎች ልባችን ይሰበራል። ይህን የፈጸሙ

የሰራዊታችን አባላትን የትግራይ መንግስት ምርመራ አድርጎ ለፍትህ ያቀርባቸዋል ይላል ደብዳቤው። አክሎም የአብይ መንግስትና የአማራ ምሁራን ሲቪሎች ያለምንም መሳሪያ በጦርነት ላይ እንዲሳተፉ ሲያደርጉት በነበረው ቅስቀሳ ምክንያት ለዚህ ተዳርገዋል የሚል ሲሆን፣ በአንጻሩ አምነስቲ ኢንተርናሽናል በዚህ ሪፖርት ላይ መሰረታዊ መረጃዎችን ባለማካተት የትግራይ ኃይሎችን በጦር ወንጀል ለመክሰስ

ቸኩሏል በማለት የትግራይ መንግስት አሁንም ቢሆን በገለልተኛ አካል ምርመራ እንዲደረግ ፍላጎት አለው ሲል ጥሪ አቅርቧል። ኤደን ገረመው ዝርዝሩን ይዛለች።

የትግራይ የውጭ ጉዳይ ቢሮ አምነስቲ ኢንተርናሽናል ከሰሞኑ ባወጣው ሪፖርት ላይ በዛሬው ዕለት የአራት ገጽ እርዝመት ያለው ምላሽ ሰጥቷል። ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል ሮብ ዕለት ይፋ ያደረገው ይሄው ሪፖርት በአማራ ክልል ሰሜን ወሎ ና ሰሜን ጎንደር ዞኖች የህወሀት ኃይሎች ተቆጣጥሯቸው በነበሩበት ወቅት በተለይም በቆቦ ና በተወሰኑ የጭና አካባቢዎች ሆን ተብለው በደርዘን የሚቆጠሩ ሰዎች ተገድለዋል እድሜያቸው አስራ አራት አመት የሆኑትን ጨምሮ በደርዘን የሚቆጠሩ ሴቶች

ና ልጃገረዶችም በቡድን ተደፍረዋል፣ የግልና የህዝብ ንብረቶችን ዘርፈዋል የሚል ሲሆን የትግራይ የውጭ ጉዳይ ቢሮ ባወጣው ምላሽ ላይ የትግራይ መንግስት የትግራይ ኃይሎች ይህን መሰል ሆነ ተብለው በሲቪሎች ላይ ለሚፈጸሙ ጥቃቶች ፍቃድ እንደማይሰጥ አስረግጦ ማስታወቅ ይሻል የሚል ሲሆን

የትግራይ ኃይሎችም የኢትዮጵያ የኤርትራና የአማራ ክልል ኃይሎች በእኛ ላይ ያደረሱትን አይነት አሰቃቂ ህመሞችን በጎረቤት ክልል ህዝቦች ላይ ለመፈጸም እየተሰማሩ አይደሉም ብሏል ደብዳቤው። ጾታዊ ጥቃቶች አካላዊና ስነ ልቦናዊ ጠባሳዎችን በሰዎች ላይ ጥለው ያልፋሉ፣ በሺዎች የሚቆጠሩ የትግራይ ሴቶችም የዚህ ጥቃት አስከፊ ሰለባዎች ናቸው ያለ ሲሆን በትግራይ ሰራዊቶች ጉዳት የደረሰባቸው እና በጦርነቱ ላይ ምንም አይነት ተሳትፎ የሌላቸው

ሲቪሎችም ለተፈጸመባቸው ወንጀል እናዝናለን ብሏል። አያይዞም የትግራይ ሰራዊቶች ሆነ ብለው ሲቪሎችን አጥቅተው ከሆነም የትግራይ መንግስት ምርመራ በማድረግ አጥቂዎችን ለፍትህ ያቀርባል ሲል አስታውቋል። ይሁንና ይህን መሰል በግዴለሽነት የሚደረግ ጥፋት በሙሉ በአግባቡ ያልሰለጠኑና ምንም አይነት የጦርነት እውቀትና ስልጠና የሌላቸው እንዲሁም ያልታጠቁ ሲቪሎችን በሐሰት ፕሮፓጋንዳ በመቀስቀስ ወደ ጦርነት የማገደው የጠቅላይ ሚኒስትር አብይ አህመድ መንግስት

ና የተስፋፊ አማራ ሊሂቃን ስራ ነው ሲልም ከሷል። ደብዳቤው አያይዞም

አለም አቀፉ የሰብአዊ መብቶች ተሟጋሽ ድርጅት አምነስቲ ኢንተርናሽናል የትግራይ ኃይሎች ምንም ያልታጠቁ ሲቪሎችን አጥቅተዋል በማለት ለሪፖርቱ መሰረታዊ መረጃዎችን ከጀርባ ሳያስቀምጥ ለአንድ ወገን የወገነና የተሳሳተ ምስል በመስጠት ኃይሎቻችንን በጦር ወንጀል ወንጅለዋቸዋል ብሏል ለዚህ እንደ ማስረጃነት በነሐሴ ሁለት ሺ አስራ ሶስት አመተ ምረት መግቢያ ላይ የጠቅላይ ሚኒስትር አብይ አህመድ እና የአማራ ክልል ባለስልጣናት መላው የኢትዮጵያ ህዝብ ባገኘው መሳሪያ ሁሉ

የትግራይ ኃይሎችን እንዲዋጉ ጥሪ አድርጎ ነበር። ይህን ተከትሎም አሶሽየትድ ፕሬስ የተሰኘው የዜና አውታር እንደ ኤሮፓውያን አቆጣጠር በነሐሴ አስር ላይ መንግስት ያደረገው ጥሪ አንድ መቶ አስር ሚሊየን ህዝብን ወደ ግጭት የሚጋብዝ ነው በሚል ጽፏል ሲል ያብራራል። ይኸው የጠቅላይ ሚኒስትሩ ጥሪም በብሔራዊ ቴሌቪዥን ጣቢያ ላይ መተላለፉንና በጽሁፍ ጭምር የተቀመጠ መሆኑንም አስታውሳል። ይህ አደገኛ ጥሪም ለመለየት በሚያስቸግር መልኩ በጦርነት ተፋላሚ በሆኑና ባልሆኑ ወገኖች መካከል ያለውን መስመር በማደብዘት

ሲቪሎችን ለጥቃት አጋልጧል ብሏል።

ደብዳቤው በሌላ ገለልተኛ አካል ምርመራ እንዲደረግ ጥሪ ያደረገም ሲሆን የአምነስቲ ኢንተርናሽናል ሪፖርቶች ውስጥ ክፍተት ናቸው ያላቸውን ነገሮችም ነቅሶ አውጥቷል። ይህም በጦርነት ጊዜ ራስን ከጥቃት የመከላከል መብታችንን ያንጸባረቀ ነው ብሏል። ይህ የዘር ማጥፋት ሲል በደብዳቤው ላይ የሰፈረው ጦርነት ከተጀመረበት ጊዜ አንስቶ ተፈጸሙ የሚባሉ ወንጀሎች በሙሉ ዓለም አቀፉ ማህበረሰብ በገለልተኛ አካላት እንዲመረምራቸው ጥሪ አቅርቧል። በዚህ ጉዳይ ላይ የአምነስቲ ኢንተርናሽናል

ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጥሰቶች አጥኚ አቶ ፍስሐ ተክሌ እንዲህ ብለው ነበር። ያው የተለያየ ምላሽ ነው የሚሰጡት በእንደዚህ አይነት እንትኖች በሚኖሩበት ጊዜና፣ አንዳንዴ እንደ ኢንቨስቲጌት ይደረግ ይላሉ፣ አንዳንዴ ደግሞ እንዲሁ አውት ራይት የመካድ ነገር አለና፣ ያው እሱ አያዋጣም በሁሉም ወገን ላይ የምናየው ነገር ነው።

በመሬት ላይ ለውጥ ማምጣት ከተፈለገ አንደኛ ምርመራ እንዲካሄድ ሁኔታዎችን ማመቻቸት፣ ሁለተኛ ደግሞ ለዚህ ጉዳት ሰለባ ለሆኑት አስፈላጊውን ካሳ እንዲያገኙ ማድረግ እና ድርጊቱን የፈጸሙትን በለህት ማቅረብ። ስለዚህ እሱ እንትን የሚያል ነገር አይደለም። አንደኛው ከዚህ ነው ይበልጣል እንደዚህ ነው ይበልጣል ውስጥ የሚለውስ መግባት አያስፈልገንም። ሰብዓዊ መብት ጥቃት አንድ ሰውም ላይ ተፈጸመ መቶም ሰው ላይ ተፈጸመ ሁሉም ጥቃት ነው። አድማጮች የዚህን ዘገባ ሙሉ ዝርዝር በነገው ምሽት ይዘንላችሁ እንመለሳለን ከአሜሪካ

ለተጠናቀረው ስለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት ከኢትዮጵያ መንግስት ጋር ለመፍታት የተጀመረው እንቅስቃሴ ተስፋ ሰጪ ነው ሲሉ የትግራይ ክልልን በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዶክተር ደብረጽዮን አክለው

ሆኖም እንቅስቃሴው እንቅፋት ገጥሞታል፣ በማለት ሂደቱ ስላለበት ሁኔታም ገልጸዋል። ሙልጌታ ጽሀ ዝርዝር አለው።

ህዝባዊ ወያን ሓርነት ትግራይ ህወሓት የተመሰረተበት የየካቲት 11 47ኛ ዓመት በትግራይ ክልል የተለያዩ አካባቢዎች በሰልፍ በውይይትና የጠዋፍ ማብራት መርሃ ግብር በማዘጋጀት ተከብሯል። የህወሓት ሊቀ መንበር ዶክተር ደብረ ጽዮን ገብረ ሚካኤል በዓሉን አስመልክቶ ለክልሉ መገናኛ ብዙሃን በሰጡት መግለጫ የዘንድሮ የካቲት 11 በዓል የትግራይ ህዝብ በሁሉም መሰረታዊ አገልግሎቶች ተዘግተውበት ከበባውን ለመክፈት ትግል በሚያካሂድበት ጊዜ ነው እየተከበረ

يالو بلوال نايلوم يكاتيت مبلا رانشو عطن عمد مع الأسر تحدي أفل يكون تفكنا وانا نقرأ لنا

ዘንድሮ የካቲት 11 47ኛ ዓመት በተለየ ሁኔታ ሁነን ነው እያከበርን የምንገኘው የሚበዛው የትግራይ አካባቢዎች ነጻ በወጡበት ግን ደግሞ የተወሰነው ህዝባችን በከባድ የጠላት ቀንበር በሚቸገርበት ነው እያከበርን ያለ ነው። ትግራይ በከበባ ውስጥ ሁና የዘር ማጥፋት ቅጥያ የሆነው በህመምና ረሃብ እንዲሁም በድሮን ሰላማውያን ዜጎች በሚሞትበት ነው እያከበርን ያለ ነው። ጠላቶቻችን ገጥመን

ትልቅ ድል ያስመዘገምንበት፣ ይህንም ድል ያመጣ ትልቅ ሰራዊት በገነባንበት፣ ከበባውን ለመስበር ነጻ ያልወጣው ሕዝባችንም ነጻ እንድናወጣ ቃል የምንገባበት ጊዜ ነው

ነው ያሉት። በአሁኑ ጊዜ ባለው ከበባና ሁሉም ነገር መዘጋጋት መቀጠል አንችልም ያሉት ሊቀመንበሩ ከተቻለ በሰላማዊ ውይይት፣ ካልሆነ በጉልበት ይከፈታል ብለዋል። ከኢትዮጵያ መንግሥት ጋር ጦርነቱ በውይይት ለመፍታት የተጀመረው እንቅስቃሴ ተስፋ ሰጪ ቢሆንም እንቅፋት እያጋጠመው ይገኛል ብለዋል። የድሮን ድብደባ፣ ሰብአዊ ድጋፍ አለመግባትም እንደ እንቅፋት ብለው ካነሱት ጉዳይ ነው። ርክባት ኒ ናይጄሪያ ፕሬዚደንት ተደጋጋም ይመጽሉ

አፍሪካ ሕብረት ወክለው የመዘለው ሰላም ከውርድ ይለው የመዘለው ግንኙነቶች አሉ። የናይጄሪያው ፕሬዝደንት የነበሩ በተደጋጋሚ እየመጡ ናቸው። አፍሪካ ኅብረት ወክለው ነው እየመጡ ያሉት። ሰላም ላውርድ ብለው ነው እየመጡ ያሉት። ላወያያችሁ መሃል ላይ ሁኜ ላነጋግራችሁ ነው እያሉ ያሉት። በኬንያም በሀገሪቱ ፕሬዝደንት የተጀመረ አለ።

የአሜሪካ ልዑካንም አሉ። የአውሮፓ ሕብረትም እንቅስቃሴ አለም ለሰላም ውይይት ተብሎ የሚሰራ ነው። እኛ በሰብአዊ እርዳታ ከበባው መከፈት፣ ተኩስ ቆሞ እንቅስቃሴ እንዲኖር፣ ባንኮችም እንዲሰሩ፣ ገንዘብ እንዲመጣ፣ ነዳጅም እንዲገባ፣ አቅርቦት እንዲኖር ነው እየሰራን ያለ ነው። ትንሽም ቢሆን የተሰጠው ጊዜ እንጠቀምበት ብለናል። ተስፋ አለ፣ ምልክትም አለ። ችግር ያለበት መሆኑም ተረድተን ነው እየሰራን ያለ ነው ነው ያሉት።

የሚካሄድ ውይይት ጥንቃቄ የሚያስፈልገው ጉዳይ በመሆኑ በትግራይ የሚገኙ ፓርቲዎች፣ ሲቪል ማህበረሰብና ሌሎች የሚመለከታቸው አካላት በማካተት የሚፈጸም ይሆናል ብለዋል። ዶክተር ደብረ ጽዮን ለድርድር የማይቀርቡ ጉዳዮች ብለው ያነሷቸው ነጥቦች ደግሞ ዝኾነ ይኹን ተኾነ ሰራዊት ሒዝና ኢና ንነብር ሰራዊትናን ኣጽዋርናን የሆነ ነገር ይሁን ሰራዊታችን ይዘን ነው የምንኖረው ሰራዊታችንና የጦር መሳሪያችን ይዘን

ያለን ብቻ ሳይሆን ገና እንጨምራለን፣ ሌሎች አቅሞችም ጨምረን ኀይል ይዘን ነው ካሁን በኋላ የምንኖረው። በሕግና ሥርዓት ብቻ ተማምነህ መሄድ በቃን።

ሕግና ሥርዓት ይኖር፣ ኃይልም ግን ያስፈልገናል። የራሳችን የምንላት ሀገር ነው። የበደለችን ሌላ ባዕድ አገር አስገብታ ነው ያስጨፈጨፈችን። ስለዚህ በሰራዊት ላይ ድርድር የለንም። ሌላው የትግራይ ግዛት ነው። በሕገ መንግሥቱ የታወቀ የትግራይ ወሰን አለም እዚህም ላይ ድርድር የለም። የኤርትራ ሰራዊት መውጣት አለበት። ይህንንም ድርድር የለም። ከምዕራብ ትግራይ ብቻ ሳይሆን ከሁሉም አካባቢ መውጣት አለበት። በሰሜን ምዕራብ አለ፣ በምሥራቅም አለ

በማዕከላዊም አለ፣ መውጣት አለበት። የትግራይ ህዝብ የራስን ዕድል በራሴ የመወሰን ሪፈረንደምም ለድርድር አይቀርብም ነው ያሉት። የኤርትራ ሰራዊት አሁንም በትግራይ ክልል የተለያዩ አካባቢዎች እንዳሉ ይነገራል። ባለፈው መስከረም ወር የአሜሪካ ድምፅ ወኪል ወደ ክልሉ ምስራቃዊ ዞን ተጉዞ በነበረበት ጊዜ የዛላንበሳ ከተማ በኤርትራ ኃይሎች እንደምትገኝ የአካባቢው ነዋሪዎች ገልጸውለት ነበር። ችግሩ በሰላማዊ መንገድ እንዲፈታ ጥረት እያደረጉ ላሉ ኃይሎች የትግራይ ህዝብ አሁን ባለበት

ሁኔታ ሊቀጥል ስለማይችል በአጭር ጊዜ እንዲፈጸም የጊዜ ገደብ ሰጥተናል ያሉ ሲሆን የጊዜ ገደቡ እስከ መቼ መሆኑ ግን በግልጽ ይፋ አላደረጉም። በሌላ ዜና የትግራይ ወንጌላውያን አብያተ ክርስቲያን ህብረት ከኢትዮጵያ ወንጌላውያን አብያተ ክርስቲያን ህብረት የነበረው ግንኙነት ማቋረጡ ባወጣው መግለጫ አስታውቋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም

የዓለም ባንክ በሶማሌ ክልል ለደረሰው ድርቅ የሚውል 63 ሚሊዮን ዶላር ወይም ከ33 ቢሊዮን ብር በላይ መመደቡን አስታወቀ። ከዚህ ውስጥ ግማሽ የሚበልጠው ገንዘብ አሁኑኑ የሚለቀቅ መሆኑንም ገልጿል። በተያያዘም የአሜሪካ የዓለም አቀፍ ልማት ድርጅት በኢትዮጵያ ወይም ዩኤስኤድ ኢትዮጵያን በበኩሉ በኢትዮጵያ የተከሰተውን ድርቅ ለመቀነስ ተጨማሪ 39 ሚሊዮን ዶላር ወይም 2 ቢሊዮን ብር ገደማ

መመደቡን አስታውቋል። አዲስ ቸኮል ተጨማሪ ያለው በዓለም ባንክ የኢትዮጵያ ሱዳን፣ ኤርትራና ደቡብ ሱዳን ዋና ዳይሬክተር ኦስማን ዲዮን ዛሬው በሶማሌ ክልል መዲና ጅጅጋ ተገኝተው ከክልሉ አመራሮች ጋር በድርቁ ዙሪያ ከተወያዩ በኋላ 63 ሚሊዮን ዶላር ወይም ከ3.2 ቢሊዮን ብር በላይ ድጋፍ እንደሚያደርጉ አስታውቀዋል። ስነ ስርአቱን የተከታተሉት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ

የዓለም ባንክ ለድርቁ ድጋፍ በኢትዮጵያ ደረጃ 120 ሚሊዮን ዶላር ድጋፍ ሊያደርግ መወሰኑን እና ከዚህም ውስጥ 63 ሚሊዮኑን ለሶማሌ ክልል እንደመደቡ አስታውቀዋል። ድጋፉ ድርቁ ያስከተለውን ጉዳት ለመቀነስ እየተደረገ ያለውን ጥረት በእጅግ የሚደግፍ መሆኑንም ቢሮ ኃላፊው ተናግረዋል። በተለየ ድርቁ ሶማሌ ክልል ስለተከሰተ ድጋፍ አድርጓል። እንደ ሀገር አቀፍ

መቶ ሀያ ሚሊየን የአሜሪካን ዶላር ነው ድጋፍ ያደረጉት። በአሁኑ ዛሬ መግለጫቸው ላይ እንዳስቀመጡት ከመቶ ሀያ ሚሊዮን ውስጥ ስልሳ ሶስት ሚሊየን ሶማሌ ክልል ላይ ነው በዚህ ድርቅ ምላሽ ለመስጠት ድጋፍ ያደረጉት። ከስልሳ ሶስት ሚሊዮን የአሜሪካን ዶላር ውስጥ ሰላሳ ስምንት ሚሊየን የአሜሪካን ዶላር ፈሰስ አድርገዋል እና በጥሬ ገንዘብ ድጋፍ አድርጓል እና ገንዘቡ አሁን መጠቀም እንችላለን ማለት ነው ለድርቁ ምላሽ ለመስጠት ይህ ገንዘብ

ድርቁን እፎይታ ሊሰጥ ይችላል። ይመልምታለ በቀጣይ ድጋፉ እንደሚቀጥልና ድጋፍ ያደረጉት ገንዘብ ለሶስቱ እንስሳት መኖ፣ ሰዎች ምግብ፣ እንዲህ ውሃ ላይ ድጋፍ እንደሚያደርጉ ነው። ጎን ለጎን ለወደፊት ዘላቂ መፍትሄ እንዲሆን እነዚህ ዙሪያዎች ላይ ልማት ፕሮጀክቶች እንደሚቀርጥና ድርቅ ሌላ ጊዜ ቢመለስ ዘላቂ መፍትሄ መልስ እንዲሆን እንደሚዘጋጁ ነው ካሌ

አቶ አብዱ ቃድር የዓለም ባንክ በሚሊዮን የሚቆጠሩ አርሶ አደሮችና አርብቶ አደሮች የሚጠቀሙበትን የምግብ ለስራ ወይም ሴፍትኔት መርሃ ግብርን ጨምሮ በሌሎችም የልማት ዘርፎች ዘርፈ ብዙ ድጋፍ ሲያደርግ የቆየ ድርጅት ነው ብለዋል። ዓለም ባንክ ኢትዮጵያ ላይ ብዙ ልማት ስራዎችም እንዲሁም ኢመርጀንሲ ስራዎች ይሳተፋሉ ረጅም ጊዜ ልማት ስራ ዙሪያ

ወርሽ ፕሮግራም የሚባል ወን ወርሽ ፕሮግራም የሚባል በውሃ ቢሮ አካባቢ በየዓመቱ ወጀት ተዘጋጅቶ ይደግፋል። እንደዚሁም አርብቶ አደር ቢሮ ላይ ዲአርስ የሚባል ድሮት ሬስፖንስ ፕሮጀክት ላይ ድጋፍ ያደርጋል። በዚሁም ግብርና ላይ ፒኤስኤንፒ ፕሮዳክቲቭ ሴፍት ኔት ፕሮግራም የሚባለው

ሴፍቲኔት ፕሮግራም ላይ አብዛኛው ገንዘብ የሚደጉመው ባንኩ ነው። በተያያዘ ዜና የአሜሪካ ዓለም አቀፍ የልማት ድርጅት ወይም የኤስኤድ ኢትዮጵያ በሀገሪቱ ለተከሰተው ድርቅ ምላሽ 39 ሚሊዮን ዶላር ወይም 2 ቢሊዮን ብር ገደማ ተጨማሪ ድጋፍ መመደቡን አስታውቋል። ድርጅቱ በይፋ ገጹ ባወጣው መግለጫ በአማራ፣ ኦሮሚያ፣ ሶማሌና ደቡብ ክልል የሚገኙ 6.2 ሚሊዮን ኢትዮጵያውያን በድርቁ ተጎጂ መሆናቸውንና አስቸኳይ ምግብ እርዳታም እንደሚያስፈልጋቸው አስታውቋል። የተመደበው ድጋፍም የኤስኤድ አጋር በሆነው የዓለም ምግብ ፕሮግራም አማካኝነት በደቡባዊና ደቡብ ምስራቅ ኢትዮጵያ ለሚገ

የሚገኙ 1.6 ሚሊዮን ኢትዮጵያውያንና ኢትዮጵያ ውስጥ የሚገኙ ስደተኞች የትምህርት ቤት ምገባን ጨምሮ ለምግብ እንዲሁም ለህፃናትና ነብሰ ጡር እናቶች አስቸኳይ አልሚ ምግብ ድጋፍ ለማድረግ ይውላል ብሏል። ከዚህ ባሻገር በድርቁ ተጎጂ ሆነው የምግብ ድጋፍ የሚደረግላቸው 3.4 ሚሊዮን ሰዎችና አስቸኳይ አልሚ ምግብ ድጋፍ እየተደረገላቸው ያሉ 300 ሺህ ህጻናት እንዲሁም የንጽህና መጠበቂያ ቁሳቁሶች የጤና እንዲሁም

የንጹህ መጠጥ ውሃ አቅርቦት እንዲያገኙ ለሚደረግላቸው ሰዎች የሚቀርበው ድጋፍም ተጠናክሮ እንደሚቀጥል ነው በመግለጫው የተገለጸው። 2021 የበጀት ዓመት አሜሪካ ለኢትዮጵያ አንድ ቢሊዮን ዶላር ሰብአዊ እርዳታ በማቅረብ መሰል ድጋፍ ከሚያደርጉ ሀገራት በቀዳሚነት ትገኛለች የሚለው ዩኤስኤድ ከዚህ ውስጥ አራት መቶ ሁለት ሚሊዮን ዶላሩ የድርቅ ተጎጂዎችን ለመደገፍ የዋለ ነው ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

ጉዳዩ መሰናዷችን ደግሞ እየጨመረ የሄደውን የራሽያና የአፍሪካ ትስስር ጉዳይ ያስቃኘናል። ራሽያ በዩክሬን ላይ የያዘችው ጥብቅ አቋም የዓለምን ቀልብ ስቧል። በቀድሞ ሶቪየት ሀያል የነበረችው ሀገር ከአፍሪካ ጋር ያለውን የኢኮኖሚና ወታደራዊ ትብብር እያጠናከረች መሆኑም ዓላማዋ ምን ሊሆን ይችላል በሚል የምዕራብ ሀገራትን አሳስቧቸዋል። በዚህ ዙሪያ የአሜሪካ ድምጽ ያጠናከረው ዘገባ ቀጥሎ ይቀርባል።

በምዕራብ አፍሪካዊቷ ቡርኪና ፋሶ በጥር ወር የተካሄደውን ወታደራዊ መፈንቅለ መንግስት ተከትሎ የራሽያ ባንዲራ በዋና ከተማዋ ኡጋዱጉ ሲውለበለብ ታይቷል። በመካከለኛው አፍሪካ ሪፐብሊክ ባለፈው ዓመት የተመረቀው ሐውልትም የሀገሪቱ ወታደሮች በራሽያ ወታደሮች ታግዘው ሕብረተሰቡን ከጥቃት ሲጠብቁ ያሳያል።

እነዚህ ክስተቶች ራሽያ በአህጉር ያላት ስፍራ በድጋሚ እየተመለሰ መሆኑን የሚያሳዩ ምልክቶች ናቸው። በ2011 ዓ ም ለመጀመሪያ ጊዜ በተካሄደው የራሽያና የአፍሪካ የፖለቲካና ንግድ አመራሮች ጉባኤ ላይ ንግግር አድርገው የነበሩት የራሽያው ፕሬዚዳንት ቭላዲሚር ፑቲንም አፍሪካ የውጭ ጉዳይ ፖሊሲያቸው ቅድሚያ የሚሰጣት አህጉር መሆኗን ተናግረው ነበር።

በጉባኤው ላይ የራሽያና አፍሪካ ግንኙነት አካል የሆነ ንግግር ለማካሄድ አዲስ አሰራር ለመፍጠር ተስማምተናል። የራሽያና አፍሪካ ሁለተኛ ጉባኤ በጥቅምት ወር ላይ በቅዱስ ፒተርስበርግ ለማካሄድ ቀጠሮ ተይዟል። ሶቺ በተሰኘው የጥቁር ባህር መዝናኛዎች የሚገኙባት ከተማ የተካሄደው የመጀመሪያው ጉባኤ ታዲያ በርካታ ዲፕሎማሲያዊ ስምምነቶችና በቢሊዮኖች የሚቆጠር የአሜሪካ ዶላር የሚያወጡ የጦር መሳሪያዎች፣ የእርሻ

ኃይልና ሌሎች ስምምነቶች መፈጸማቸውን አዘጋጁ ሪኮንግረስ ፋውንዴሽን አስታውቋል። ሞስኮ የቀድሞ ሶቪየት ህብረት በአፍሪካ ይካሄዱ የነበሩ የሶሻሊዝም እንቅስቃሴዎችን ይደግፍ በነበረበት የቀዝቃዛው ጦርነት ወቅት የተፈጠሩ ትብብሮችን ለማደስ አዳዲስ ትስስሮችን

እያጠናከረች ነው። ሶቪየት ህብረት እንደ አውሮፓያን አቆጣጠር በ1991 ዓ ም ከወደቀ በኋላ ከአህጉሩ በአብዛኛው ወጥቶ ቆይቷል። ራሽያ ይህን ሁኔታ ለመቀየር የምዕራብ ሀገራት የሚያስቀምጡት አይነት የፖለቲካም ሆነ ሌላ አይነት ቅድመ ሁኔታ ያልተካተተበት ትብብሮችን ማቅረቧን ፑቲን ተናግረዋል። ማክሲም ማቱሴቪች በሴቶን ሆል ዩኒቨርሲቲ የራሽያ ጥናት ዳይሬክተር ናቸው።

ልክ ሶቪየት ህብረት ያደርገው እንደነበረው ራሽያ ለአፍሪካ ሀገራት አማራጭ ራዕይ አቅርባለች። አሁን ራሽያኖች እያደረጉ ያለው ነገር በፊት ሶቪየት ያደርገው ከነበረው ጋር አንድ የሚያደርገው ጸረ ምዕራባዊ የሆነ አቋማቸው ነው።

አክራሪ የእስልምና ታጣቂ ቡድኖችና ሌሎች ሁከቶች በአፍሪካ እየተስፋፉ መሄዳቸው ለራሽያ ወታደሮች ተጨማሪ ወደ አህጉሪቱ የመግቢያ ቀዳዳዎችን ፈጥሮላቸዋል። የማሊ ቅኝ ገዢ የነበረችውና ላለፈው አስር ዓመት በሀገሪቱ የሚታዩ የእስልምና አማጽያንን ለመዋጋት አጋር የነበረችው ፈረንሳይ ወታደሮቿን ለመቀነስ ማሰቧም እንዲሁ ለራሽያ ሌላ ድል ፈጥሯል። የግል ወታደራዊ ተቋራጭ ተቋማትም እንዲሁ

የሞስኮን አጀንዳ በአፍሪካ ለማስፋፋት እያገዙ መሆናቸውን የምዕራብ ሀገራት ተንታኞች ይናገራሉ። ከእነዚህም መካከል የፑቲን ረዳት የሆኑት ይቭጌሪ ፕሪጎዥን የሚቆጣጠሩት ዋግነር የተሰኘ ቡድን ጥላ ስር ያሉ ተዋጊዎች እንደሚገኙበት ተጠቅሷል። ፑቲን ግን ከቡድኑ ጋር ምንም አይነት ግንኙነት እንደሌላቸው አስታውቀዋል። ከመንግስት ጋር አይገናኝም።

እንደ ወርቅና የከበሩ ድንጋዮች ያሉ ማዕድናት እንዲሁም የኃይል ምንጮች ጋር የተያያዘ የግል ፍላጎቶች ያሉት የግል የንግድ ተቋም ነው። በዩናይትድ ስቴትስ መከላከያ ሚኒስቴር አካል የሆነው የስልታዊ ጥናቶች ማዕከል ውስጥ የአፍሪካ ጉዳዮች ጥናት ዳይሬክተር የሆኑት ጆሴፍ ሴግል ግን የፑቲንን ምላሽ አይቀበሉትም።

ዋግነር የተባለው ቡድን በተላከባቸው ቦታዎች ሁሉ አፍሪካን ጨምሮ ሊቢያ በለው ሱዳን፣ ሞዛምቢክ፣ መካከለኛው አፍሪካ ሪፐብሊክ አተራማሽ ኃይል ሲሆን ያየ ነው።

የተባበሩት መንግስታት ድርጅት በመካከለኛው አፍሪካ ሪፐብሊክ በግል ወታደራዊ ኃይሎች የተፈጸሙ አሰቃቂ የሰብአዊ መብት ጥሰቶችን እየመረመረ ይገኛል። በዚህ መሃል ግን በ2013 ዓ ም በተፈጸመው ወታደራዊ መፈንቅለ መንግስት የራሽያ ቅጥረኛ ወታደሮች የህዝብ ጠባቂ ተደርገው ዘቱሪስት በተሰኘው ፊልም ላይ ታይተዋል። ይህ በመካከለኛው አፍሪካ ሪፐብሊክ የተሰራው ፊልም የፑቲን አጋር በሆነው ፕሬግዢን የተሰኘ ተቋም የገንዘብ ድጋፍ እንደተደረገ

እንደሚገለጥ ተዘግቧል።

በማሊ ባለፈው ዓመት የተደረገው ወታደራዊ መፈንቀለ መንግስት አመራሮችም የራሽያ ቅጥረኛ ወታደሮችን በአሰልጣኝነት ማምጣታቸውን ተከትሎ የዩናይትድ ስቴትስ እና የፈረንሳይ ባለስልጣናት የዋግነር ቡድን ቅጥረኞች መሆናቸውን ተናግረዋል። በማሊ የሚገኙ አንዳንዶችም የራሽያን ባንዲራ በማውለብለብ ተቀብለዋቸዋል። ተቀማጭነታቸው በፓሪስ የሆነው እና የአፍሪካ ጸጥታ ጉዳዮች ትስስርን የሚመሩት ኒጋለ ባጋዮኮ እንደሚሉት ይህ አገሪቱ ከሶቪየት ህብረ

ህብረት ጋር የነበራትን ትስስር የሚያሳይ ብቻ ሳይሆን በማሊ በቀጠለው የጸጥታ ችግር ዙሪያ ህዝቡ ትግስቱ ማለቁንም ያሳያል ይላሉ። እንደ አውሮፓውያን አቆጣጠር በ2013 ዓ ም ፈረንሳይ ወደ ማሊ ስትገባ መላው ህዝቡ በሙሉ ተስፋ አድርጎ ነበር። አሁን እንደምታየው በሀገር ውስጥ እንዲገኙም አይፈልግም። እውነት ለመናገር በሚቀጥሉት ሁለት ዓመታት ውስጥ ተመሳሳይ ነገር በሩሲያ ላይ ቢደርስ አያስደንቀኝም።

ባጋዮኮ አክለው የአፍሪካ ሀገራት ከተለያዩ የውጭ ሀገራት ጋር ለመስራት ፈቃደኛ መሆናቸውን እያሳዩ መሆናቸውን ይገልጻሉ። ከአንድ ወገን ጋር ብቻ ትብብር ማድረግ በዲፕሎማሲ ላይ ብቻ ሳይሆን በመሳሪያ ማግኘት ላይም ገደብ እንደሚያስከትል የመረዳት ነገር አለ። የተፈጥሯዊ ማዕድኖች ባለሀብት የሆነችውና እያደገ የሚሄድ ወጣት ማህበረሰብ ክፍል ባላት አፍሪካ ውስጥ

ተጽዕኖ ለማሳደር የሚንቀሳቀስ የውጭ መንግስት ራሽያ ብቻ አይደለችም ዋይት ሀውስም እንዲሁ በዚህ አመት መጨረሻ አካባቢ የዩናይትድ ስቴትስ እና አፍሪካ ጉባኤ ለማካሄድ እቅድ አላት። የአውሮፓ ህብረትም በአፍሪካ መሰረተ ልማት ላይ የሚውል የ172 ሚሊዮን ዶላር እቅድ ይፋ ያደረገ ሲሆን የአፍሪካ ቀዳሚ የኢኮኖሚ አጋር የሆነችው ቻይና ዋን ቤልት ኤንድ ሮድ የተሰኘው እንቅስቃሴን የሚቀናቀን ነው

እያዳመጣችሁት ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤን ኤስ ኤስ 12 ላይ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። አሁን የመጀመሪያውን የአጋማሽ አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ ወደ ያዝነው የመጀመሪያው ቅንብር እንውሰዳችሁ።

ባለፉት ሶስት አመታት የቱሪዝም ዘርፉ በመቀዛቀዙ ምክንያት ከስራ ወጥተው የነበሩ የዘርፉ አገልግሎት ሰጪ ተቋማት ወደ ስራ መመለሳቸውን የአማራ ክልል ባህልና ቱሪዝም ቢሮ አስታወቀ። ለዘርፉ መቀዛቀዝ ዋና ምክንያት ኮቪድ-19 እና በሰሜኑ የሀገሪቱ ክፍል የተከሰተው ጦርነት መሆኑን የጠቆሙት የምክር ቤቱ ቢሮ ኃላፊው አቶ ኤርሚያስ መኮንን ዲያስፖራው ወደ ሀገሩ መምጣቱን ተከትሎ ቱሪዝሙ መነቃካቱ ይህን የማስቀጠል ስራ እየተሰራ

መሆኑን ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች።

የኮሮና ቫይረስ ወረርሽኝ ቀድሞውኑ ያዳከመው የቱሪዝም ዘርፍ የሰሜን ኢትዮጵያ ጦርነት ሲታከልበት ደግሞ ይበልጥኑ ተቀዛቅዞ መቆየቱን የዘርፉ ባለሙያዎች ይናገራሉ። አሁን የኮሮና ቫይረስ ወረርሽኝ አልጠፋም፣ ጦርነቱም ሙሉ በሙሉ አልቆመም። በተለያዩ ቦታዎች ያለው የጸጥታ ችግር የሀገር ውስጥ ጎብኚዎችን እንደ ልብ እንደማያንቀሳቀስ በአስጎብኝነት ሙያ ላይ የተሰማሩ ባለሙያዎች ይናገራሉ። ከኢትዮጵያ ውጭ የሚኖሩ ጎብኚዎች ቁጥር መቀነሱን ከቱሪዝም ቢሮ የተገኘው ማስረጃ

ያሳያል። ሆኖም በውጭ የሚኖሩ ኢትዮጵያውያንና አንዳንድ የሀገር ውስጥ ጎብኚዎች ወደ ክልሉ የተለያዩ ከተሞች መምጣታቸው ግን ዘርፉን በማነቃቃት ተጠቅሷል። በቱሪዝም አገልግሎት ዘርፍ ከተሰማራበት ርቆ መቆየቱን የሚናገረው በጣና ሐይቅ የስ ጎብኚዎች ጀልባ አገልግሎት ሰጪ አቶ ካሳሁን አካሉ ችግሮቹ ሙሉ በሙሉ ባይቀረፉም ተስፋ እየታየ መሆኑ ይገልጻል። ከበፊቱ አሁን የተሻለ ነገር አለ ያው ሙሉ በሙሉ ባይባልም

ኮቪድ አቀዝቅዞት ነበረ። ጦርነቱ ደግሞ መጨረሻ ጠፍቶብን ነበረ። አሁን ያው ከውጭ የሚኖሩት ኢትዮጵያውያንም በተደረገላቸው ጥሪ መሰረት ከነሱም፣ ከሀገር ውስጥ ባለውም ሆኖ የተሻለ እንቅስቃሴ እየታየ ነው። በኮቪድ እና በጦርነቱ ምክንያት ገበያ ቀዝቅዞ ነበር ብላኝ ነበር። እና ስራ አቁማችሁ ነበር? አቁመን ነበር በኮቪድ ምክንያት

ያው የተወሰነ ጊዜ እንዲሁም ዝግ ነበር። ከዛ በኋላ ትራንስፖርት ምንም ጭማሪ ስለነበረው የሀገር ውስጥም ሰው ሙመንቱ ያናል ስለነበረ አቁመን ነበር። ጦርነቱ ላይ ደግሞ የባሰ ነገር ነበር። ያው አንዳንድ ተፈናቃዮች ምናምን ይመጣሉ። እነሱም ቢሆን ይህን ያህል በችግር ላይ የመጡ ናቸው ይዝናኑ አይደሉም። ይመጣሉ፣ ይጠይቃሉ። ግን ዋጋችን ሲያዩ ትንሽ ወደድ ስለሚልባቸው ካለው ሁኔታ ጋር ተጠቃሚም አልነበሩም እና ስራችን በጣም ጠፍቶና አቁሞ ነበር የቆየ

ኖርማሊ አሁን ከጥምቀት ጀምሮ ጥሩ ነገር ነው ያለው የተሻለ ነገር። የጃካራንዳ ሆቴል ስራ አስኪያጅ አቶ ደምሰው ሞሴ የነበረውን ችግርና አሁን ታይቷል ያሉት ተስፋ

እያነጻጸሩ ያስረዳሉ። ላለፉት ሶስት አመታት ማለት እንደ ክልል እንደ አማራ ክልል በርካታ የቱሪዝም እንቅስቃሴ ኦልሞስት ቆሞ ነበር ማለት ይቻላል። በተለይ በዚህ በሴክተር ላይ የተሰማሩ ሆቴሎች፣ አስጎብኚ ድርጅቶች፣ ባለመኪናዎች፣ የጀልባ ማህበራት በሙሉ አንዳንዶች እንደውም ተቋሞቻቸውን ዘግተው ሰራተኛ እስከመበተን ደርሰው ነበረ። መጀመሪያ ላይ ኮቪድ መጣ። ከዛ በኋላ የህልውና ዘመቻ ሁኔት ሲል ኦልሞስት ሙሉ በሙሉ በሚባል ደረጃ በጣም በከፍተኛ ሁኔታ ተቀዛቅዞ ነበር።

நமாலி

ታላቁ ወደ ሀገር ቤት መግባት ፕሮጀክት ተብሎ ወይም ግሬተር ሆም ካሚንግ በከፍተኛ ሁኔታ ሆቴሎችንም ወይም ኢንዱስትሪውን በጣም አነቃቅታል ማለት ይቻላል። ከዚህ በተጨማሪ በክልሉ ላይ የሚከበሩ ሃይማኖታዊና ና ባህላዊ በዓላት ከፍተኛ የሆነ መነቃቃት ስለነበረ አብዛኞቹ ሆቴሎች ጥሩ እንቅስቃሴ እያደረጉ ያለበት ሁኔታ ያለው አቶ ደምሰው መንግስት የሀገር ውስጥ ጎብኚዎች ላይ መስራት እንዳለበት ይመክራሉ። ሎካል ትሪዝሙ ላይ በጣም አስደሳች የሚባል

እንቅስቃሴ አለ። ይሄ የሚያመለክተው ሎካል ቱሪዝም ላይ በጣም በሰፊው መስራት እንዳለብን እንደ ክልል ደግሞ በርካታ የሚጎበኙ ቦታዎችን ስላሉ ባህላዊ፣ ታሪካዊ እንዲሁም ሌሎች ሂስቶሪካል የሆኑ ቦታዎች ስላሉ እነሱን ቦታዎች በደንብ ማስታወቅ በደንብ መስራት ከቻል ከሎካል ቱሪዝሙ ማግኘት የሚገባንን

ገቢ ማግኘት እንችላለን። እግረ መንገዳችንን ደግሞ ቱሪዝሙ ውስጥ ማድረግ እንዲችል ወይም በደንብ መነቃቃት እንዲችል ማድረግ የምንችልበት ጥሩ አጋጣሚ በዚህ አጋጣሚ ያው ይሄንን ጥሪ አድርገው ወደ ሀገር የመጡ ዲያስፖራዎችንም ሎካል ቱሪስትም ወይም የሀገር ውስጥ ቱሪስቱን መመስገን እፈልጋለሁ። አንደኛ ያለንን ሀብት በደንብ ማወቅ የምንችልበት አጋጣሚ ነው። አብዛኛውን በወሰን የታጠረ እና ለምሳሌ አማቅ ላይ ያለ መዳረሻ

የአማራ ክልል ተወላጅ ብቻ ከሚያውቀው ሁሉ መላው ኢትዮጵያን መጣው ቢያዩት የተሻለ እድል ይሰጣል። ሁለተኛ ደግሞ ዲያስፖራው ሀገሩን በደንብ ማወቅ አለበት። በዚህ ዓመት ለግሬተር ሆም ካሚንግ እንደተጠራው ሁሉ ፕሮግራም ይዞ ቢጎበኝ ፕሮሞት ቢያደርግ፣ ቱሪስቱን ማነቃቀል ይችላል እና እዚህ አጋጣሚ አሁን በዚህ ላደረጉት ትልቅ ተሳትፎ ማመስገን ይፈልጋለን።

የአማራ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ አቶ ኤርሚያስ መኮንን ሁለቱ ጉዳዮች በአማራ ክልል በዘርፉ ላይ የተሰማሩ ሰዎችን የንግድ እንቅስቃሴ ጎድቶ መቆየቱን ያስታውሳሉ። ባለፉት ሶስት አመታት ተፈጥራዊና ሰው ሰራሽ ችግሮች ምክንያት ተቀዛቅዞ በመቆየቱ አገሪቱ ልታገኘ የሚገባውን የውጭ ምንዛሪም ሆነ በዘርፉ የተሰማሩ ግለሰቦች፣ ማህበራት

ከፍተኛ ጉዳት ደርሶባቸው ከዘርፉ ማግኘት ያለብን ነገር እያገኘን አልነበረም። ቢሮው በአዲስ መልክ የቱሪስትን ቀልብ መሳብ የሚችሉ መርሃ ግብሮችን በመንደፍ ባለፉት ሁለት ወራት በዓላቶችንም ሰገድ በማድረግ እንደአዲስ እንዲንቀሳቀስ እና እንዳንሰራራ ልዩ ልዩ ፓኬጆችን በማዘጋጀት በመንቀሳቀስ ሞክረናል። በማህበርም በግል ፌደራሽ የሚያስጎበኙ

ወጥተው ሌላ ስራ መስክ ላይ የተማሩበት ሂደት ጀልባዎቻቸውን አቁመው ወይም ሽጠው በቃ ተስፋ ቆርጠው የወጡበት ለእንግልት የተደረጉበት ሂደት ነበር። እነሱን በመሰን በማወያየት ወደ ስራቸው እንዲመለሱና አሁን መጥሰት ስናነጋግራቸው የሚሰጡን ፊድባክ በጣም ደስ የሚል ነው።

የቱሪዝም እንቅስቃሴው መነቃቃት እንደ ምክንያት ከተጠቀሱት ጉዳዮች አንዱ በውጭ የሚኖሩ ኢትዮጵያውያን ሀገር ውስጥ መግባትና የሀገር ውስጥ ጎብኚዎች ቁጥር መጨመር ነው። እና ከአዲስ አበባ መጥተው ጣና ላይ ሲዝናኑ ያገኘኋቸው ሙሉ ስሜ ባላለሁ። ከየት ነው የመጣው? የመጣ ነው ከአዲስ አበባ ነው። እሺ፣ ያው እጽዋት እንግዲህ በአንድ ሰዓት ተኩል ምናምን ያው ወደ አባይ አልፈን ነበር።

ያው በተጨማሪም ብዙ ገዳሞች የእናቶችን ገዳሞች የአባቶችን መኖሪያ ብዙ ገዳሞችን አይተን ደስ የሚል ጉብኝት ነበር ግን በጣም ደስ የሚል ነው ምንም ከዚህ ሀገር ብወለድ እነዚህን ቦታዎች አላየኋቸው ነበር ካሁን በፊት ግን ዛሬ እንግዲህ አምላክ ፍቃድ ሆኖ እነዚህን ቦታዎች በማየቴ ትልቅ እድል ነው አቅደው ነው የመጡት ለጉብኝት አዎ

ሰንተናችሁ ነው የመጣችሁ? አይ አንድ ጓደኛ አለ፣ እሱ ጋር ሆነን ሁለቱ ነን የመጣው ከሩሲያ ሞስኮ። ባህር ዳር የተገኙት ዶክተር ደረጀ ጌታሁን ሶስቱም ገዳም እዚህ ቅርብ ቅርብ ያሉት ማርያም ወርቅ ማርያም ስፋለስ እና የመጨረሻው እዚህ ቅርብ ያለ

ሶስቱ እሺ። እንዴት ነበር ጎበኝ? አሪፍ ነበር፣ አሪፍ ነበር። በጣም ደስ ይላል። ተደስተዋል። ደስ ይላል። የአማራ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ አቶ ኤርሚያስ መኮንን የሀገር ውስጥ ቱሪዝምን ለማስፋፋት በተለይ በወረራ የቆዩ አካባቢዎች ላይ ልዩ ትኩረት ሰጥቶ ለመስራት ቢሮው እቅድ መያዙን አስታውቀዋል። የአገር ውስጥ ቱሪዝም ንቅናቄ መጥፈቅ ወይ ሞቢላይዜሽን እናስነጋጅ ያለን እዛውም ቱሪዝሙ ላይ ስልክ እውቀት ያና

የአማራ ክልል በሰው ሰራሽና የተፈጥሮ ሀብቶች የታደለ ክልል መሆኑንና ለጎብኚዎች ምቹ ለማድረግ ቢሮው አልሞ እየሰራ መሆኑን አቶ ኤርሚያስ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።

ቀጣዩ መሰናዷችን በሰሞኑን ይፋ የተደረገው የሰላም ፖሊሲ ረቂቅ ምን ይዟል? ምንስ ይጠበቅበታል? የሚለውን ያስቃኘናል።

የኢትዮጵያ ሰላም ሚኒስትር በቅርቡ ይፋ ያደረገው የሰላም ፖሊሲ ረቂቅ ይዘቱ ምን ይመስላል የሚለውን ለመፈተሽ በውይይቱ ላይ ተሳታፊ የነበሩ ምሁራንን አነጋግረናል። ምሁራኑን ያነጋገራቸው የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን እንደሚከተል ያቀርበዋል። በዚህ ጉዳይ ላይ የአሜሪካ ድምጽ ያነጋገራቸው የሐዋሳ ዩኒቨርሲቲ ምሁራን ሰላም ሚኒስትር ያወጣው የሰላም ግንባታ ፖሊሲ ረቂቅ አገር በቀል እሳቤ ላይ መመስረቱን አድንቀዋል።

ሀሳባቸውን ለአሜሪካ ድምፅ የሰጡ ምሁራን በዩኒቨርሲቲው የፖሊሲና የልማት ጥናት ማዕከል ተመራማሪና የጋዜጠኝነትና የኮሚኒኬሽን ትምህርት ረዳት ፕሮፌሰር ዶክተር መልሶ ደጀንና በዩኒቨርሲቲው የአስተዳደርና የልማት ጥናት ትምህርት ክፍል መምህሩ ዶክተር ፍቅረ ወልደኔ ሲሆኑ በፖሊሱ ላይ ምልከታቸውን ተናግሯል። ረዳት ፕሮፌሰር ዶክተር መልሶ ደጀንም እኔ ፖሊሲውን በደንብ አድርጌ ሳጤ ነው የታዘብኩት ነገር መነሻ የሚያደርገው ራሱ የሰላም መነሻ ግለሰብ ነው ብሎ ያምናል

እና የኢትዮጵያ የሰላም ችግሮች ደግሞ የሚፈቱት ማህበረሰብ ውስጥ ባሉ ቱባ በሆኑ በጣም በድልብ የሆኑ የሚላቸው የፖሊሲው ቃላት ናቸው። እሴቶች ና ይሄ ማህበረሰባዊ ትውፊቶች አሉ። እነሱን ትውፊቶች አምጥተ ናቸው ቢሆን ኖሮ የሰላም ችግራችን ይሄን ያህል በጣም ውስብስባ የሆነም ነበረ። ሁለተኛ ነገር ሰላም እንደምታውቀው ውጫዊና ውስጣዊ ያለው

አዎንታዊ ና አሉታዊ አለው እና የመጀመሪያው የሰላም ምንጭ ግለሰቡ ነው ብሎ ሲነሳ ግለሰቡ ከራሱ ጋር ሲታረቅ እና ሰላም ሲያወረድ ለቤተሰብ የሚመጣው ሰላም አለ የሚሰጠው ሰላም አለ ቤተሰብ ደግሞ ሰላም ከሆነ እንደምታውቀው የማህበረሰብ በጣም አስኳል የሆነ አካል ስለሆነ ለማህበረሰቡ የሚያሰራጨው ና የሚረጨው ሰላም አለ ከዛ ወደ ማህበረሰብ እያለ

ወደ ላይ የሚያድግ እና የሰላምን ኃላፊነትና ባለቤትነት ለመንግስት ሳይሆን ከዚህ ድሮ ከምናቀው የሞኖፖሊ ኦፍ ቫዮለንስ መርህ ብቻ ሳይሆን ከግለሰብ እና ከህዝብ እንዲነሳ አድርጎ በደንብ አድርጎ የቀነበበ በጣም በእኔ እይታ ትግበራውን ወደ ጎን ትተን ነው ተራማጅ የሆነ ፖሊሲ የምንለው ነው። ዶክተር ፍቅረ ወልድኔንም

ይህንን ብሏል። የሰላም ፖሊሲ ትኩረት የሰጠው ለሁለተኛ ጉዳይ ነው። የሰላም እሴቶችን እና ማህበረሰብ ተቋማትን መሰረት ያደረገ ግጭት አፈታትና የሰላም ግንባታን መሰረት አድርጎን የተንቀሳቀሰ። ከዚህ አንጻር የግጭቱን አንድ ከፊል አንዱን ገጽታ የግጭት መነሻ የሆነውን አንዱን ገጽታ ለማድረስ አድሬስ ለማድረግ ሞክሯል። ይህም ጥሩ ነገር ነው። የሰላም ግንባታ ፖሊሲውን ማውጣት ያስፈለገው በአገሪቱ ዘላቂ ሰላምና ብሔራዊ መግባት ለመፍጠር፣

ለዜጎች ክብር ለመስጠት ለፍትህና ለእኩልነት ጥያቄዎች የተሟላ መልስ ለመስጠት እንዲሁም ሰብዓዊና ዴሞክራሲያዊ መብቶችን ተግባራዊ ለማድረግ ነው ተብሏል። አቶ ታዬ ፖሊሱ በአገር በቀል አስተሳሰብና እውቀቶች የበለጸገ በኢትዮጵያውን ቀለም ላይ የተመሠረተ ነው ሲሉ በወቅቱ ተናግሯል። ረዳት ፕሮፌሰሩ ዶክተር መልስ ወደ ጀነም በዚህ ሀሳብ ይስማማሉ። ምንድን ነው ሰላማችንን ሊያረጋግጡ ማህበረሰብ ውስጥ የሚችሉ እሳቤዎች፣ እሴቶች፣ አቅሞች ያሉት

ከተፈጠረው ግጭት ባሻገር። ስለዚህ ይሄ ምርታዊ ያልኩህ ያለ ምክንያት አይደለም። የድሮው የግጭት ትንተና የምንለው በፖሊሲ ሳይንስ የሚነሳው የሰላምን ፖሊሲ ሲተነትን፣ የሰላምንና የውከትን ሁኔታ ሲተነትን፣ እሳት ከማጥፋት ችግር ከተከሰተ በኋላ የግንባታ ጉዳዮች፣ ችግር ከተከሰተ በኋላ ችግሩን የማጥፋት የዳፋውን የመቀነስ

ስራዎች ናቸው። እሱ ደግሞ ብዙ ጠቃሚ አይደለም፣ ሪያክቲቭ ስለሚሆን ከዛ

አድማጮች ከምሁራኑ ጋር የነበረን ቆይታ የብቻ አይደለም፣ ሙሉውን ከዌብ እና ከማህበራዊ ድህረ ገጾቻችን ላይ ታገኙታላችሁ። ለምሽት የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን አብራን ስትመራልን ከቆየችው ብርሃን ኃይሉ ጋር ሳስተናግዳችሁ የምሽውት ስመኝሽ የቆየ ነበርኩኝ። አብራችሁን ስለሆናችሁ እናመሰግናለን። ሰላም፣ ደህና ደሩ